የመናውያን በጦርነት ከዳሸቀችው ሀገራቸው ወደ ሶማሌላንድ እየሸሹ ነው። የየመናውያኑ ያልተለመደ ስደት የራሱ ሕዝብ ለአስሮች ዓመታት ያህል ሲካሄድ በቆየው ግጭት ምክንያት በዓለም ዙሪያ ወደ ተበታተነባት የአፍሪቃ ቀንድ አካባቢ እየሸሹ መሆኑ ብዙዎችን እያነጋገረ ነው። ከሀርጌሳ ሶማሌላንድ የደረሰን የጂል ክሬግ ዘገባለ አዳነሽ ፍሳየት አቀርበዋለች። ካለፈው ዓመት ወዲህ ከሀገራቸው ከተሰደዱት 176 ሺህ የመናውያን ወደ ግማሽ የሚጠጉት ወደ አፍሪካ ቀንድ አካባቢ እንዳመሩ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ገልጿል። ብዙዎቹ ወደ ሀገሮቻቸው የሚመለሱ አፍሪካውያን ሲሆኑ 26 ሺህ የሚሆኑት ግን መድረሻ የሌላቸው የመናውያን ናቸው። ዋሲሞ ሰይድ መሐመድ አደን የሚገኘው መኖሪያ ቤታቸው በሁቲ አማጽያን ከተመታ በኋላ ባለፈው የካቲት ወር ከባለቤታቸውና ሁለት ልጆቻቸው ጋር ወደ ሶማሊላንድ ተሰደዱ። መኖሪያ ቤታቸው በተመታበት ወቅት እንዳጋጣሚ ሆኖ መላው ቤተሰብ ቤት ውስጥ አልነበረም። ይሁንና መሐመድ ቤተሰባቸውን ይዘው ከበባ ስር ወደማትገኘውና የየመን ፓስፖርትን ማለት የይለፍ ሰነድን ከሚቀበሉት ግዛቶች አንዷ ወደሆነችው ሆነቹ ሶማሊላንድ ተሰደዱ ሁሉ በለድ المناسب የኑሮ ውድነት የሌለባት ሀገር ይቺ ብቻ ናት። በዚያም ላይ የጸጥታው ሁኔታ ጥሩ ነው። ከህዝቡ ጋር ተዋህደን መኖር እንችላለን። መሐመድ የአጎታቸው ወዳጅ በሆነው ሶሪያዊ ዳቦ ቤት ተቀጥረው ይሰራሉ። እዚህ ያለው ሁኔታ ጥሩ ነው። ይሁንና የሚያስፈልገኝን ቁሳቁስና ድጋፍ አላገኘሁም። ወደ ሌላ ሀገር መሄድ እፈልጋለሁ ግን ከባድ ነው። ባለቤቴንና ሁለት ሴቶች ልጆቼን ይዤ በባህር ሊገጥመን የሚችለውን አደጋ መጋፈጥ አልፈልግም። በሕጋዊ መንገድ ወደ አውሮፓ ወይም ሌላ ቦታ የመሄድ ዕድል ባገኝ ግን እሄዳለሁ። ለየመን ስደተኞች ያለው ዕድል ውስን ነው። ብዙዎቹ ለሕገ ወጥ አሸጋጋሪዎች የሚከፍሉት ገንዘብ የላቸውም። በአደን ባህረ ሰላጤ በኩል ግብፅ ሄደው ወደ ሜዲትራንያን ባህር ለመድረስም ገንዘብ ያስፈልጋል። እንደዛም ሆኖ ወደ አውሮፓም ሆነ ወደ ቱርክ ለመጓዝ ብዙዎቹ ቢዛ ለማግኘት አይችሉም። ሶማሊላንድ የተረጋጋ ሁኔታና መልካም የአስተናጋጅነት መንፈስ ቢኖራትም ደሃ ግዛት መሆኑ አልቀረም። የሥራ አጥነት ብዛትም ከፍተኛ ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ከየመን ሶማሊላንድ ከገቡት 10000 ሰዎች 1900ዎቹ የመናውያን ናቸው። ሶማሊላንድ ውስጥ የስደተኞች ሰፈር የለም። የግዛቲቱ መንግስት የስደተኞች ሰፈር መገንባቱን አይቃወምም። የስደተኞቹ አገልግሎት ግን ስደተኞቹ መጠለያ ለመገንባት የሚያስፈልግ ያህል ብዛት እንደሌላቸው አስገንዝቧል። ሶማሊላንድ ከሦስት ዓመታት ጦርነት በኋላ እንደ አውሮፓ አቆጣጠር በ1991 ዓ.ም ከሶማሊያ ተገንጥላ የራስዋን አስተዳደር መሰረተች። ስለሆነም የሶማሊላንድ ሕዝብ የስደተኝነትን ተመክሮ ጠንቅቆ ያውቃል። ይሁንና ይዞታው ውስን ነው። የሶማሊላንድ መልሶ የማስፈር ሚኒስትር አሊ ሰይድ ራይጋል ያብራራሉ። ስደተኞቹ ከሶማሊላንድ ነዋሪዎች ጋር በተመሳሳይ ሁኔታ ላይ ነው የሚገኙት፣ ምክንያቱም የግዛቲቱ ህዝብም በቂ የስራ ዕድል የለውም። ስለሆነም ማንኛውም ክህሎት ያለው ሰው እዚህ ሊሠራ ይችላል። ልንረዳቸውም እየሞከርን ነው። ስደተኞቹ ሶማሊላንድ ሲገቡ የተባበሩት መንግስታት የስደተኞች አገልግሎት ምግብ፣ የሕክምና አገልግሎትና እያንዳንዳቸው አንድ መቶ ዶላር ገደማ በመስጠት ይቀበላቸዋል። ከፈለጉም በሶማሊያ ውስጥ የመጓጓዣ አገልግሎት ሊያገኙ ይችላሉ። ጀሃን አሊ የተባለች የመናዊት ስደተኛ ወደ ሰለጠነ ሀገር መሄድ እፈልጋለሁ ትላለች። ወደ ሰለጠነ ሀገር መሄድ እፈልጋለሁ፣ በገንዘብ ራሴን መቻል እፈልጋለሁ፣ ወደ ትምህርት ቤት መመለስ እፈልጋለሁ። ጥሩ ህይወት እንዲኖረኝ ነው የምመኘው። እዚህ ግን ኑሮ ጥሩ አይደለም። ለአሁኑ ግን እዚያው ሶማሌላንድ ባለው ሁኔታ ከመኖር በስተቀር ሌላ አማራጭ የላቸውም።